i saw the ፒዮንግያንግ ከትናንት በስተያ ሌሊት ያካሄደችውን የኒኩሌየር ፈንጂ የምድር ውስጥ ሙከራ በመቃወም ደቡብ ኮሪያ ነገ በድምፅ ማጉያ መሳሪያ ታስተላልፍ የነበረውን የፕሮፓጋንዳ ስርጭት እንደገና እንደምትቀጥል አስታወቀች። ስርጭቱ በአካባቢው ሰዓት አቆጣጠር ነገ እኩለ ሌሊት ላይ እንደሚጀምር አንድ የፕሬዚደንቱ ቃል አቀባይ ገልጿል። ሁለቱ ሀገሮች በአውሮፓውያኑ የዘመን አቆጣጠር ከ950 እስከ 953 ዓ ም ጦርነት ማካሄዳቸው የሚታወስ ሲሆን እስካሁን ድረስ አልፎ አልፎ ከፎም ይቆራቆሳሉ። ባለፈው አመት ነሐሴ ለምሳሌ በስርጭቱ ሳቢያ የከባድ መሳሪያ ተኩስ መለዋወጣቸው ይታወሳል። ደቡብ ኮሪያ መተነኳኮሷን ደቡብ ኮሪያ መተነኳኮሷን ለማስወገድ ያስችላል የተባለ ስምምነት ከፒዮንግያንግ ጋር ከደረሰች በኋላ ፕሮፓጋንዳ ማሰራጨቷን አቁማ ነበር። ሰሜን ኮሪያ ትናንት የሃይድሮጂን ቦምብ መሞከሯ የተደረሰውን ስምምነት ይጥሳል ሲሉ የፕሬዝደንቱ ከፍተኛ ብሔራዊ ጸጥታ አማካሪ በመግለጫቸው አስታውቀዋል። ሰራዊታችን በሙሉ ተጠንቀቅ ላይ ይገኛል። ሰሜን ኮሪያ ልተናኮስ ካለች ከባድ ቅጣት ይጠብቃታል ሲሉ አስጠንቅቀዋል።